ሰላም፣ ልናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል አባቴ ከስድስት ዓመት በፊት የ11 ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መሥዋዕትነት አቃ ነው። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። በተለያየ ዘርፍ የላቀ ትጋት ላሳዩ ወጣቶች ክብር ከቸረው መድረክ ተሳታፊዎች መካከል የአንደኛውን ሀሳብ ነው በአጭሩ ያሰማናችሁ። በምሽቱ ስርጭታችን ሙሉ ጉዳዩን እናሰማችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶው ሀብታምስ ይመራለው። በምስልና ድምፅ ቅንብሩ አብራኝ የምታመሻው ብርሃን ሉናት። አብራችን አምሹ። ቀዳሚ መሰናዶ መሻገር ነው። ማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልድ ኢትዮጵያውያን አሜሪካውያን ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ በአማርኛ ስያሜው ደግሞ ማህበረ ጊዮራን ዘረ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮው የ31ኛ ዓመቱ ክብረ በዓል ላይ ለሽልማት አብቅቷቸዋል። ከሁለት ሳምንታት በፊት ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አሉላ ከበደ ነው። ተሸላሚዎችን አነጋግረው ቀጣዩን ዘገባ ልኮልናል። በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገርነው አዳጊ ወጣት አዲስ ሳህሌ ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲት ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል will attend Cornell University as a data science major. በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሁኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው ዓመታት ያደረግኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሁፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ። ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ የምታቀ የሚባለው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ አመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች። እዚህ ላይ ገና ከስድስት ዓመት ጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ህጻናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዝዳንት ነኝ የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሀውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓይን ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ አንድ ሺህ ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለው። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፊ አለው ከባህል ቅርሶቼ ጋር በጣም የተቆራኝ ሆኖ ይሰማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትን በመብቃቴ በጣም ደስ ብሎኛል። አዳጊው ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግ ብሩክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቤልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል። ከዚህ ባሻገር በአጢያ ቤተክርስቲያኔ ሀመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተክርስቲያን ዲያቆኖኝ ያገለግላለው። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት መራለሁ። እንዲሁም በአጠቃላይ በቤተክርስቲያኒቱ አገልግሎቶች ላይ ይሳተፋለው። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ ሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኪ ያለው ክብር ለፈጣሪ። ለዚህ ሽልማት ያበቃት ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪቃ ተማሪዎች ማህበር መስራችም ነኝ ያለችን። ቢታንያ ሰለሞን ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉም ያለው የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ። አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ የሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮ ስነ ስርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ፣ ይላል። ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና እህቶቼን ማመስገን እፈልጋለሁ። በየዕለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። አለማዬ የኢትዮጵያን ሕዝብ መርዳት ነው። አዲስ አበባን ጨምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች ሄጃለሁ። ባለፈው ክረምት ወደዚያ በሄድኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ ዓይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ እረዳቸዋለሁ የሚል ነው። አባቴ ከስድስት ዓመት በፊት የአስራ አንድ ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃ ነው። በጣም ትልቅ ሰው ናት። እርሷን እያየው ነው ያደግሁት። ብቸኛው ዓላማዋም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራ እፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት። ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይት ስቴትስ በመጣችበት ወቅት የእንግሊዘኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች። አሁን ደግሞ ኮሎምቢያ ዩኒቨርሲቲና ተምፕ ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር ማደረገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆነ፣ ማይነር ማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን ፈልጋለሁ። እናቴ አልማስ ኃይለሥላሴ፣ አባቴ አቢ ከበደ፣ ሁለቱንም በጣም አመሰግናለኝ። በጣም ወዳለኝ ወንድሜንም በጣም አመሰግናለኝ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ። እስኪ አሁን ደግሞ በጊዜው በነበረው ስነስርዓት ቅርታ፣ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋወቃችሁ። I'm not schools without walls are ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው መዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና ለረዥም ዓመታትም የበጎ ፈቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ የተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዚዳንት እና እንዲሁም አስራአምስት ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ገና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ። አሉላ Komlo. አሉላ ከበደን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ በመቀጠል ደግሞ አማርኛን በአሜሪካ የትምህርት ተቋማት የማስተማር ፋይዳና ተግዳሮትን በተመለከተ ከእንግዳ ጋር ያደረግነው ቆይታ ይቀርባል። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል ካሊፎርኒያ ግዛት የሚገኘው በርክላይ አንዱ ነው። ዩኒቨርሲቲው ቋንቋውን ማስተማር ከጀመረ ቆየት ያለ ቢሆንም አሁን በማስተማር ላይ የሚገኙት በቋንቋ መምህርነት በሰርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። አቶ አምላኩ በዩኒቨርሲቲው አማርኛን እንዲያስተምረው የተሰጣቸውን እድል በደስታ እንደተቀበሉት ይናገራሉ። የአፍ መፍቻ ቋንቋቸው አማርኛ ያልሆኑ ተማሪዎችን ማስተማር ምን መልክ እንዳለው ከሚያብራሩበት ቆይታችን ይጀምራል። የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ። አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እንደዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ በአንዴ ኑሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪን ነገራቸዋለሁ። ሲጀምሩ በቃ ቀላል እንደሆነም ነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል። ዩሲ በርክላይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ እዚህ አሜሪካን አገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉት ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛ ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ አቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሄጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይም ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው። በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ በማስተማሩ ረገድ። እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ? በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራሙ አይቀጥልም። ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ። ኤሌመንታሪ አምሃሪክ ዋን፣ ኤሌመንታሪ አምሃሪክ ቱ፣ ኢንተርሚዲት አምሃሪክ ዋን፣ ኢንተርሚዲየት አምሃሪክ ቱ እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል አንዳንዴ እስከ አስራ አምስት ይደርሳል በአንድ ግሩፕ ውስጥ ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብያ ላሉ አንዳንድ በተለይ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ምንባቦች እኔ እስከ ጣርኩ ድረስ ማግኘት ከባድ ነው። አሁን በተጀመሩ ጥረቶች ዙሪያ ትውልደ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል። ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን ዕድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ በተለይ ወጣት ትውልደ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልደ ኢትዮጵያውያን እና ትውልደ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደ ምሳሌ ቢጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ፣ ብዙ ዩኒቨርሲቲዎች እና፣ እንደነዛ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመድ ይችላሉ። ለሌሎች መናገር ማስተዋወቅ ይችላሉ። አቶ አምላኩ ቢክስ በቋንቋ መምህርነት፣ በጸሐፊነት እንዲሁም በአስተርጓሚነትህ ትታውቃለህ። ለሁሉም ነገር በጣም አመሰግናለሁ። እኔም ስለተሰጠኝ እድል በጣም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ከተመሰረተ ሶስት ዓመታትን ያስቆጠረው ስፖርት ፎር ቼንጅ ለትርፍ ያልተቋቋመ ተቋም ሲሆን ስፖርትን ከሁለገብ እውቀትና ከእለት ተዕለት ሕይወት ጋር እንዲዋሃድ ለማድረግ ግንዛቤ ላይ እየሰራ ይገኛል። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወጣቶችና አዳጊዎች የስፖርትና ሕይወት ክህሎት ስልጠናዎች እንዲያገኙ እያገዘ ይገኛል። ከዚህ ጋር የተገናኘውን ዘገባ ኤደን ገረበው በመቀጠል ታሰማናለች። የፎርችኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ ሁለት መቶ የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ የእግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎርቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው። ሰፖርቶች እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል፣ የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር የሚገርምሽ፣ እኛ ብዙ ስልጠና የሚመስለን አሁን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን። ግን ደቨሎፕመንት ላይ ታሽ ልጆች ላይ ስትሰሪ ፕላንያቸው መሆን ያለበት ትምህርት ነው ከናሀዙ፣ በጣም የሚገርመኝ ይሄ ከኳሱ ጎን ያለውን ነገር ነው ብዙም ነገር የሚያስተምሩሽ እና

እንደ ካሜራ ማን እንደ ማኔጅመንት ማን እናስተምራቸው ብዙዎች አሉ። ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለናዊያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል። እነዚህ ነገሮች ስንሰራ አራት መሰረታዊ ምሶሶች አሉ፣ ወይም ደግሞ የተመሰረትንባቸው ዋና አላማዎች አሉ። የመጀመሪያው የትስስር እና የህብረት መድረክ መፍጠር ወይም በእንግሊዝኛው ትንሽ ይቀላል፣ የኔትወርክ ፓርትነርሽፕ ፕላትፎርምን መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ምክንያቱም ሃያ ሰላሳ አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ። የፌዴሬሽኖች አሉ። ዳርች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩን ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ። ስፖርት እንደ መሳሪያ የሚጠቀሙ መንግስት ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማሳሰር ትልቅ መድረክ ለመፍጠር ነው የመጀመሪያው ዓላማችን። ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ የሚያደርጋል። ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን የሀገር ውስጥ ተፈናቃዩን ሬፊጂውን፣ መርጂናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን። ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና ና የመጨረሻው ፒላራችን የመሰራበት ዲጂታላይዜሽን። የስፖርት ፎር ቼንጅ መስራች አህዶ ገብሮ በተለይም የሚሌኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል። የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየ እንገኛለን። ጀንደር ኢኳሊቲ ጎል አምስት ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል አስር ላይ ሬዲውስድ ኢንኳሊቲስ የሚለው ለምሳሌ ሁ ኢኳል ፔይ ሴቶችም ወንዶችም በስራም ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች ያሉ ጎል አስራ ሶስት ላይ የክላይሜት አክሽን ያለ፣ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል አስራ ስድስት በተለይ ከከተማ ጋር ከአድሚኒስትሬሽን ጋር ሰስተናሉ ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል አስራ ሰባት ላይ ፓርትነርሺፕ ፎር ደ ጎልስ ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት ያለበት እና ፓርትነርሺፕ ያስፈልጋል የሚለው አሰፋውንዴሽን ነው። የእግር ኳስ አሰልጣኟ አባይነሽ በስፖርት ፎርቼንጅ አማካኝነት የአሰልጣኙ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው። ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ወይም ወደ ሀያ እንሆናለን መሰለኝ ካልተሳሳትኩኝ፣ እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር፣ አሰልጣኞቹ ጋር ተስፋ ምናምን ትያለሽ እንደዚህ ሌላ ሰው መጫሆን ትምህርት ሲሰጥ ያን ያሁን ና ሀዱ እና ዶክተር ታዲዮ ሲባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭሩ ሰውየው አጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለመ ግን ሰዓት ላይ እነ ስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ ይሄ የሚሰማው ሶሻል ሚዲያውም ምኑን ምኑን ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ፣ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ፣ እዚያም ላይ ሰውየው ያስተማረው እግር ኳስ ብቻ አይደለም የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲህ ጠቁሟል። በተለይ ሰው ላይ ስሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው። እያወራን ያለ ነው ስለ ህይወት ክህሎት ነው። እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደሉም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅቱ መስራች ስራ አስኪያጅ ቮለንተር ነው የማደርገው፣ ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን ቦርዱም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳምን ከማስረጽ አንጻር ምን ፈልገዋል? ያ ላይ ይቀራ ያኛው ነው ግን፣ በዋነኝነት ሁለተኛው ቻሌንጅ አለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ። የፕራይቬት ሴክተር አሉ። እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ሚል ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤጅ ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናም የግድ አለባቸው እና እንትኑን ብዙ ጊዜ የመሳሰሩን ነገር አይፈልጉት። የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ያህሉ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀሩ ዘገባ አይደንገረመው ኤደን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አሁን ደግሞ ወደ ኬንያ ወደሚወስድን አንድ ዘገባ እንሻገራለን። ኬንያ ውስጥ በመንግስትና በግሉ ዘርፍ ትብብር ትምህርት ቤቶች ውስጥ በልዩ ሁኔታ ከተቀየሩ የማደያ ማሽኖች ለሴት ተማሪዎች ነጻ የንጽህና መጠበቂያዎች የማዳረስ ስራ ጥራት ተጀምረዋል። የዚህ እንቅስቃሴ ግቡ ከድሃ ቤተሰቦች የመጡ ተማሪዎችን በወር አበባ ጊዜያቸው ከትምህርታቸው እንዳይታጎሉ የንጽህና መጠበቂያዎችን ማቅረብ እንደሆነ ተሰምቷል። ቪክቶሪያ ሙንጋ ከናይሮቢ ላከችን ዘገባ ወደ አማርኛ መልሰነዋል። ብዙ ጊዜ በኬንያ ከድሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። የዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የሬዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምረዋል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በምላሹ የንጽህና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት። ለእያንዳንዷ ተማሪ ለአንድ የወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጣሎች ተመድበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት፣ ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል። የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ቤቶች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጅ አገረዶች ከዓመቱ የትምህርት ቀናት 20 በመቶ የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሄር። አሬ የተባለው ማሽን ፈጣሪ ናት። በተለይ እኛ ባለንበት የወራባ ጤና አስተዳጅ ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል። ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማዳያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት። ትምህርት ቤት ውስጥ እንድንቆያ ያግዘናል። በትምህርት ቤት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም። በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሠረት ለአቅመ ሄዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቁ ሆኖ ቀጥለዋል። አቅማቸው በማይችል ተማሪዎች ላይም ጫና አሳድረዋል። ሜሪ ሎኒያ ጋፖዊ ርዕሰ መምህርት ናቸው። በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። የወር አበባ ጊዜያቸው ላይ ሆነው የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል። የለውጥ አቀንቃኞች ኬንያ በንጽህና መጠበቂያዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማዳየውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫና ምዕመናን በማቅለልና እንደ ሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ።